የእናንተ ፓርቲ መያድ ከሌሎች ሰባት የፖለቲካ ፓርቲዎች ጋር በግንባር ለመስራት የሚያስችላቸውን ጥምረት ለመፍጠር የመግባቢያ ሰነድ ተፈራረሙ የሚል ነገር አይቼ ነው። ከእነማን ጋር የተፈራረማችሁት? ምንድን ነው የመግባቢያ ሰነዱ? ግርማው ምንድን ነው ቅድመ ግንባር ነው የሚባለው? ቅድመ ግንባር ማለት ለግንባሩ የሚያስፈልጉትን ሂደቶች የሚያመቻች የጋራ ኮሚቴ አቋቁመናል። ልክ እንደ ቅድመ ውህደት መግባቢያ ሰነድም ተፈራርመናል። የፓርቲዎች መተዳደሪያ አዋጅ ወይም የምርጫ ቦርድ አምስት ሰባ ሶስት የሚደነግገው አለ ስለ ግንባር ማንኛውም ፓርቲ በፕሮግራም እና በአላማ የሚቀራረብ ወይም አደረጃጀት ያለው ፓርቲ ሁለትም ከዛም በላይ ግንባር መፍጠር ይችላሉ ይልና እነዚህን ግንባሮች ሲፈጥሩ እንደሌላው በቀላል የሚታይ አይደለም። እንደ አንድ ፓርቲ አደረጃጀት ነው። የጠቅላላ ጉባኤ ውሳኔን ይጠይቃል። የፓርቲዎችን ውሳኔ ይጠይቃል። እንደ አዲስ ፓርቲ እንደ ማቋቋም በአንቀጽ ስምንት ላይ ያለውን የፓርቲ ማቋቋሚያ አዋጅ ስነስርዓት ሁሉንም የሚያካትት ነው የሚሆነው። ይሄ ዛሬ የተፈራረምነው ሰነድ እነዚህን ሁሉ የሚያዘጋጁ እና ለዋናው ለግንባሩ ፓርቲ የሚመራበት ደንብና ፕሮግራም አንድ አድርገው የየፓርቲዎችን ደንብና ፕሮግራም አቀራረበው ወደ አንድነት አምጥተው ይህ ፕሮግራም የግንባሩ መመሪያ ደንብና ፕሮግራም ነው ብለው አዘጋጅተው የሚያቀርቡ አመቻች ኮሚቴዎች ናቸው ዛሬ ይፋ የሆነው የኮሚቴው አባላት ከየፓርቲው አንዳንድ ነው የተወከለው። የግንባሩ መመሰረት ዋናው አላማ እንግዲህ ቀጣይ በሚመጡት ምርጫዎች ላይ እንደ አንድ ፓርቲ ለመቅረብ እንዲመች ነው። እንደዛ ማለት ይቻላል። አዎ፣ አዎ ትክክል ነው። ሰባቱ ፓርቲዎች እንደ አንድ ፓርቲ ሆነው የየራሳቸውን ድምፅ፣ የተበታተነውን ድምፅ ወደ አንድ አምጥቶ አሸናፊ ለመሆንና

አሰራር ህዝቡን የዲሞክራሲና የነጻ የፍትሐዊ የእኩልነት ባለቤት እንዲያደርግ በአንድነት ወደ ምርጫ የሚቀርብ የሚፎካከር ብሎም ለማሸነፍ የሚሰራ ፓርቲ ይሆናል። ሁሉም ፓርቲዎች ወደ ግንባር ለመምጣት በምን ያህል ጊዜ ነው በስምምነት ላይ ደረሳችሁት? አዎ፣ በዚህ ሰነድ ላይ እንደሚያሳየው በተፈራረምንበት ሰነድ ብዙዎቹን ነገር ሰርተን ወደ መግባባት ደረጃ የደረስን ስለሆነ ቢበዛ ለሁለት ወራት ያክል ነው የሚለው በሁለት ወር ውስጥ እነዚህ ደንብና ፕሮግራሞች ተመርምረው ኮሚቴው መርምሮ ጨርሶ ወደ የፓርቲዎቹ ይመልሳል ማለት ነው። የፓርቲዎቹን ይሁንታ ሲያገኙና አፕሮቭ ሲደረጉ የዋናው የግንባሩ ፓርቲ መሰረታል። አቶ ሙሉጌታ አበበ ለሰጡኝ ቃለ ምልልስ በጣም አመሰግናለሁ። እኔም አመሰግናለሁ ለተሰጠኝ እድል።